ከቤንሻንጉል ጉምዝ ካማሽ ዞን በሎ ጁጋንፎይ ወረዳ ተፈናቃዮች በኦሮሚያ ክልል ምስራቅ ወለጋ ዞን ሳሲጋ ወረዳ ውስጥ ምቹ ባልሆነ ሁኔታ ሰፍረን እንገኛለን። በቂ ድጋፍ ባለማግኘታችንም ለችግር ተጋልጠናል አሉ። በበሎ ጅጋንፎይ የተለያዩ ቀበሎች ውስጥ ታጥቀው ከክልሉ ጸጥታ ኃይሎች ጋር በሚዋጉ ኃይሎች ምክንያትም መፈናቀላቸውን አስታውቀዋል። የክልሉ አደጋ ስጋት አመራር ኮሚሽን ከካማሽ የተለያዩ ወረዳዎች የተፈናቀሉት ሰዎች አጠቃላይ 95 ሺህ መሆናቸውን ጠቅሶ ድጋፍ እንዲደረግላቸው ከፌዴራል አደጋ ስጋት አመራር ኮሚሽን ጋር በመስራት ላይ እንደሚገኝ አስታውቋል። የምስራቅ ወለጋ አደጋ ስጋት አመራር ኮሚሽን ጽህፈት ቤት በበኩሉ ከበሎጅ ጋንፎይ ለተፈናቀሉ የሰብአዊ ድጋፍ እየተደረገ ነው ብሏል። በሌላ ዜና ካማሽ ዞን በሎጅ ጋንፎይን ጨምሮ በሶስት ወረዳዎች ውስጥ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ኃይሎች ጋር ውጊያ እያካሄድን አንድ መቶ የሚሆኑ ታጣቂዎችንም ደምስሰናል ያለው የቤኒሻንጉል ጉሙዝ ፖሊስ ኮሚሽን በበኩሉ ኃይሎቹ ከህዋት ጋር ግንኙነት ስላላቸው አገርን ለማፍረስ አልመው የሚንቀሳቀሱ ናቸው ይላል። ናኮር መልካ ዝርዝር አለው። ከቤኒሻንጉል ጉሙዝ ካማሽ ዞን በሎጀ ገንፎይ ወረዳ ሶጌ ከተማ ተፈናቅለን በኦሮሚያ ምስራቅ ወለጋ ሳሲጋ ወረዳ ውስጥ ሰፍረን እንገኛለን ይላሉ። ለአሜሪካ ድምፅ አስተያየት የሰጡ አቶ ማሞ በቀለ የተባሉ ተፈናቃይ ተፈናቃዮቹ ታጣቂዎች ባደረሱት ጥቃት ሳቢያ ቤት ንብረታቸውን ጥለው ከወጡ ሁለት ሳምንታት ማለፋቸው የገለጹት አቶ ማሞ ሶስት የቤተሰባቸውን አባላት ጨምሮ በሺዎች የሚቆጠሩ ሰዎች አሉበት ያሉትን ሁኔታ አብራርተዋል። እኔ ሶስት ቤተሰቦች አሉኝ። ከአምስት ሰባት ቤተሰቦች ጋርም ወደዚህ መጥተው እየተሰቃዩ ያሉ አሉ። በብርድ ውስጥ በረንዳ ላይ ነው የምንተኛው። ዝናብ ውስጥ ነው የምናድረው። ስቃያችን በዝቷል። ያው እዛም በታጣቂዎቹ የተገደሉ ሰዎች ስላሉ ሕይወታችንን ለማዳን ወደዚህ መጥተናል። የሆነ ውሳኔ እንዲሰጠን እንፈልጋለን ብለዋል። ወይዘሮ አስካላ ንላይ ከነ ልጆቻቸው መፈናቀላቸውን ጠቅሰው አቅመ ደካሞችና በቅርቡ የወለዱ ሴቶችም በተመሳሳይ ችግር ላይ መውደቃቸውን ገልጸዋል። በበሎጀ ገንፎይ ውስጥ ታጣቂዎች ባደረሱት ጥቃት ህይወታቸውን ያጡ መኖራቸውንም አመልክተዋል። ተፈናቅሎ መጣም እ ዛጋ

ሌላው ስማቸው ቢጠቀስ የተፈናቀሉበት ቦታ ተረጋግቶ የሚመለሱ ከሆነ ጥቃት ሊፈጸምብኝ ይችላል በሚል ስጋታቸውን የገለጹ አንድ ግለሰብም እንዲሁ አፈናቀሉን ስላሏቸው ታጣቂዎች እና ደረሰብን ስላሉት ትንግልት አስረድተዋል። ያስፈልግም ላይ ይውጣል ብለው እርስ በራሳቸውም ይጋጠማሉ። ደግሞ እንደዚያ አሳይዘሉን ምናም ብለን ያው ትተን አጠቃላይ ወጨት ሽሮ በርበሬ ለመና ትተን ጫካም ዘረፉ ጉምጥስ ናቸው። ጫካ ለጫካ ይሄድ የእርዳታ ድርጅት ያው በባለፈ ሰባት ሰባት ኪሎ ሰጡን፣ ስንዴ ሰባት ሰባት ኪሎ ሰጡን። ከዛ ወደዚያ አሁን አንድ ብዙ ሰው የታመመሰው አለ እንዳለ ሲሚንቶ ላይ ነው የሚተኛ። ምንጣፍ አልተሰጠም፣ ምንም አላለም። ያር፣ የለውም ከዚያ ተባሮ በሩጭ አንደገባች ነው ያለው። የሚበላበት አንድ ነገር የለም። ሁለት ሰው ሞቷል አሁን በራብ ምክንያት። ከስድስት ሺህ በላይ ነው እስከ ሕፃን እስከ አባወራ ማለት ነው። እኛ ከዚህ ላይ ሰው እንዳያልቅ በቃ ለኛ ሰብአዊ እርዳታ ለተቸገረ በፍጥነት እንዲደርስልን አስቸኳይ የደረሱልኝ ጥሪ እንድታሰማልን ነው። ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውን ጠይቀዋል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ ከጥቂት ወራት ወዲህ ከካማሺ የተለያዩ ወረዳዎች የተፈናቀሉ ዘጠና አምስት ሺህ ሰዎች መሆናቸውን ጠቅሰዋል። ተፈናቃዮችን ለመርዳት እየተደረገ ያለውን ጥረት እንዲያመልክተዋል። ਕਰ ਲੈਣਾ ਜੀ አቶ ዚ የተሆኑበት ሁኔታ ነው ያለው እና በቅርቡ እንደገለጽ ነው መተከል ዞን ላይ ነው ከፍተኛ ቁጥር እየነበረው እና እነሱም በማሳለፍ ና አሁን አንጻራዊ ሰላም እንዳለ ነው እየተገለጸ ያለው እና የመዘዞችም አስፈላጊ ድጋፍ እየተደረገ እንደሆነ ነው መተከል ላይ በቅርቡ ግን አሶሳ ዞን ሽልቆሌ ወረዳ፣ በአንበሲ ወረዳ ና ብልድግል ወረዳ ላይ ወደ ሀያ አምስት ሺህ የሚጠቁ ሰዎች ተፈናቅሎት ብና ያሉ እነሱም የለት ድጋፍ በምገባ እየተደረገላቸው ነው ያለው ካማ ስለሆነ የከኝ መሰረት ከአማዞን ላይ አምስት ወረዳዎች ናቸው ያሉት አምስቱም ወረዳዎች ላይ ችግር እንዳለና ወደ ዘጠና አምስት ሺህ የሚጠጉ ዜጎች እንደተፈናቀሉባቸው የአማዞን አስተዳዳሪ አሳውቆናል። በዛው መሰረት ከዛ ውስጥ ወደ ኦሮሚያ ተፈናቅሏል የሚባሉ

በኦሮሚያ በኩል ነው ድጋፍ አስፈላጊ ድጋፍ የምንሟላላቸው ናቸው። ወደ እኛ የተፈናቀሉት ግን አስፈላጊውን ድጋፍ የምናደርግላቸው መሆኑን ነው የምናውቀው። ይህንን ሱ ለመፍታት የክልሉ እና የፌዴራል መንግስት በቅርበት ቀበሌ፣ ወረዳ ሁሉ እየተነጋገረ ይህንን በአጭር ጊዜ ውስጥ ለመፍታት እየተሰራበት ነው ያለው አስራ ነገሮችም ያሉ መሆኑ ለመግለጽ ነው። የምስራቅ ወለጋ ዞን አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ዳርጌ ጎብና ከበሎጀ ገንፎይ ለተፈናቀሉ ከአስር ሺህ በላይ ለሚ ሆኑ ግለሰቦች ሳሲጋ በሚገኘው ጽፈት ቤታችን በኩል ሰብአዊ ድጋፍ እየተደረገ ነው ሲሉ ገልጸው ተጨማሪ ድጋፍ በሚደረግበት ሁኔታ ላይ ከዞኑ አስተዳደር ጋር እየሰራ ነው ብለዋል። በሌላ በኩል የቤኒሻንጉል ጉሙዝ ፖሊስ ኮሚሽን ኮሚሽነር አብዱለዚህ መሐመድ ከማሽ ዞን በሎጀ ገንፎይን ጨምሮ በሶስት ወረዳዎች ውስጥ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ኃይሎች ጋር ውጊያ እያካሄዱ መሆናቸውን ገልጸው ቁጥራቸው መቶ የሚደርሱ ታጣቂዎችንም ደምስሰናል ይላሉ። ስለ ታጣቂዎች ሁኔታና አብሯቸው ይሰራሉ ስላሏቸው አካላትም እንዲያብራርተዋል። ዞን አንድ ወረዳ ነው፣ ስለዚህ አጋሎም ያሶም እነዚህ ሶስት ቦታዎች ላይ ተዳልም አለ። በእነዚህ ሶስት ቦታዎች ላይ ሁን ውጊያ እናደርጋለን፣ እንደመሱሳለን። በቃ አሁን ቁጥሩ እየቀነሰ የገበት ያለ ሁኔታ ነው። ወዲህ የጉ ታጣቂዎች በደምሰሳችን አውቃለሁ። በማህበረሰብ ሽፍታ ከጸረ ከኛ ፀጥታ ኃይል ጋር ውጊያ ላይ በመሆኑ በስጋት ህብረተሰብ መፈናቀሉ ነው የማውቀው። እንግዲህ የሞቴ የተገደለ ይሄንኑ ደግሞ እንዳይፈጠር ፀጥታ ኃይሉ በጣም ጥሩ ስራ ስሰራ ነው የነበረ። ወዴት ነው የተፈናቀሉት እነዚህ ሰዎች? ምን ያህል ይሆናሉ ቁጥራቸው? አረ ምንም መረጃ የለኝም። ምን ያህል ሰው ተፈናቅሏል? ምክንያቱም ሰው የሚሄደው ወደ ሌላ ክልል ወደ ሌላ አካባቢ ስለሆነ ይህንን ማወቅ አልቻለም ማለት ነው። ተፈናቃይ ቁጥሩን ስንትናቸው የሚሰራ አመራር መድዜና ትምሴን ተጨረስነ መቶ ወደ አካባቢያቸው ሲመለሱበት ሁኔታ እንፈጥራለን። የኔ መረጃ የተገደለ ሰው አልነበረም። ገንዋሪ ማለት ነው ሙሉ በሙሉ አረጋግቶ ነዋሪው በሰላም እንዲኖር ማድረግ ለምንድን ነው ያልተቻለው? በዚህ ሶስት አራት አመት ውስጥ ነዋሪዎች ከዛ አካባቢ እየተፈናቀሉ እንደነበረ ነው ሲገልጹልን የነበረው

ጥያቄው ካለው ሀገሪቱ አንጻር ሁሉም ሰው የሚያውቀው ነገር ሙሉ በሙሉ እስከ መቼ ተረጋግቶ አካባቢ ወደ ሰላም ሊመለስ ይችላል ብለው ያስባሉ? ያው የትግራይ ሙሉ በሙሉ መቼ የሚቆጣጠር የሚለው ነገር ማቀድ ይቻላል። እኛ በቃ ተሰብስቦ አልተጠራቅሞ አልበተባለ ቦታ ላይ ወታደራዊ ስትራቴጂ በመቀኘት መደምሰት ነው። ኮሚሽነሩ በህዋት ላይ ላቀረቡት ወቀሳ ማብራሪያ ለማግኘት ያደረግነው ጥረት በትግራይ ክልል የኔትወርክ አገልግሎት ባለመኖሩ አልተሳካም። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ይንቀሳቀሱ የነበሩ ታጣቂዎች ከጥቂት ወራት ወዲህ ከክልሉ መንግስት ጋር እርቅ ፈጽመው ወደ ማህበረሰቡ የተቀላቀሉና በመንግስት ስራ ውስጥም እንዲገቡ የተደረጉ እንዳሉ መገለጹ ይታወቃል። እነዚህ በካማሽ ጥቃት ፈጽመው በርካታ ነዋሪዎችን አፈናቅለዋል የተባሉ ታጣቂዎች ጉዴን የሚባሉ ና በእርቅ ሂደት ከገቡት ጋር አንድ አለመሆናቸውን የክልሉ ፖሊስ ኮሚሽን አመልክቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ